በቴሌቪዥን የአካል ጉዳተኞችና የተለየ እርዳታ የሚያስፈልጋቸው ሰዎች በማቅረብ ይታወቃል። ሙሉ ኃይለ ስላሴም በፕሮግራሙም ብዙ ሰዎች ከችግራቸው ተላቋል። ፕሮግራሙም የሚያዩ ከሀገር ውስጥ የሚሆኑ ውጭ ሀገራት የሚኖሩ ሰዎች ገንዘብ አሰባስበው በሚልኩት ገንዘብ ነው የሰዎቹን ችግር እየተፈታ ያለው። በአሁኑ ጊዜ ደግሞ ባለው የኮሮና ወረርሽኝ ለመከላከል ገንዘብ እያሰባሰበ ለተቸገሩ ወገኖች እያገዘ ይገኛል። ሙሉም ህዝባችን በድህነት የሚኖር ነው። አብዛኛው በፐርሰንት ያለ ይች ባላቆም ከድህነት በታች ያለ ብዙ ህዝብ አለን። ኮሮና ሳይከሰትም ያንን ነው እየሰራ የቆየው። በጣም የተቸገሩ የህብረተሰቡ ክፍል ወደ ህብረተሰቡ በማቅረብ በህብረተሰቡ እንዲረዱ እያደረግን ያቀየ ነው። ኮሮና ሲመጣ ደግሞ የባሰ የዚሁ ችግር እየተባባሰ ስለሚሄድ ፕሮግራማችንም እንዲሁ እንደ ልዩ ፍላጎት ፕሮግራም እና በዩቲዩብም እንደ ውሻጠና ሚዲያ ከሰው በሚሰባሰበው በር አርጀንትሊ ለሰቡ የአንድ ሌሊትም እራት ሊሆን ይችላል፣ የአንድ ወር ምግብ ሊሆን ይችላል። በምግብ እየቀየርን ባህል ወደ ዙ ማዳረስ አለብን ብለን ጀመር። ይህንን ስራም በዛላምበሳ ጀምረን እንዲሁ ትግራይ ሙሉ እየዞርን አንድ ከተማ አይደን አንድ ወረዳ ቦታ አይደን ለ30 ለ40፣ እንዲሁም እስከ 60 ሰዎች በማህበራዊ ጉዳይ የተመለመሉ ችግረኞች፣ አረጋውያን፣ ህፃናት የሆኑ ሰዎችን ያዘጋጅሉን እናነሱ እኛም ህዝቡ በሚረዳን ብር በእህል እየቀየርን እየሰጠን መጥተናል። እስካሁን ሶስት ነጥብ አንድ ሚሊዮን ብር እንዳሰባሰበ የሚናገረው ሙሉ ይህንን ብር የሚያዋጡ ሰዎች ደግሞ በሰውነታቸው ብቻ የሚያምኑ ከሁሉም የኢትዮጵያ አካባቢዎች እንዲሁም ከውጭ ሀገራት ናቸው ብለዋል። የላክልኝን ብር እየተቀበልኩ ለማን ለማን እንደማውለው እያሳየሁ ስለሆነ ህዝቡ ሁላመን በጣም በሚገርም ሁኔታ የትግራይ ተወላጆች ብቻ አይደለም የኤርትራም ተወላጆች ሀፍሀፍ ግማሽ ግማሽ በሚባል ሁኔታ ዘር ሳንቆጥር ከኦሮሚያ ክልል፣ ከአማራ ተወላጆች፣ ከሶማሊያ ተወላጆች፣ ከደቡብ ተወላጆች፣ ከአፋር ተወላጆች ስማቸው እየጠቀሱ ለአንተ ብቻ ነው የምንነግረው ነው የሚሉኝ። ስማችን እንዲጠቀስ አንፈልግም፣ ግን የኦሮሞ ተወላጅ ነኝ፣ የአማራ ተወላጅ ነኝ፣ የደቡብ የአፋር ተወላጅ እያሉ የሀገራቸውንትን እየጠቀሱ አንድ መሆናችን ሰው በሰውነቱም መርዳት እንዳለብን፣ ዘር መቆጠር እንደማያስፈልግ እየነገሩኝ የሚልኩ ሰዎች አሉ ከዚህም አልፎ ከሀበሻም ወጥቶ አረብ ከአረብ በጣም በሚገርም አራት አረቦች በእኔ ፕሮግራም ብር አግዘዋል። አንዲት እህታችን የምትሰራባትን ማዳም ከማዳሜም ይህን ብር ልክ ያለው ብላ ላከችልኝ። ሲጀመር የመጀመሪያ ፕሮግራም በጣም የገረመኝ ነገር ማለት ነው። ልጅቷ ልካ ከሚከፍላት ደሞዝ የምታሰራት ሴትዮ፣ እሷም ይህንን ላክልኝ ብላ ላክለች። ይህንን ደግሞ ቀጠለ ቀጠለና እስካሁን ከአረብ ሀገሮች አረቦቹ ራሱ ተርጉሞላቸው እንትኑ ታሪኩ በአረብኛ ሲተረጉሙላቸው የእኛ ሀበሾች መርዳት ጀምረዋል። ካሰባሰበው ገንዘብ እስከ ሁለት ሚሊዮን ብሩ ለተቸገሩ ወገኖች በሁሉም የትግራይ አካባቢዎች እየተዘዋወረ እንዳገዘ ተናግሯል። ሰው እንቅስቃሴው ተገተዋል። ንግዱም እንቅስቃሴው በጣም ተገተዋል። በዚህ ምክንያት ለችግርና ለራብ የሚዳረግ ሰው እንዳይኖረን ብለን በምንንቀሳቀስበት ጊዜ በብር አይደለም የምንሰጠው፣ በእህል እየቀየርን ነው እህሉ ለምሳሌ አንድ ከተማ ላይ ደውዬ ለምሳሌ አንድ ከተማ ልውሰድና አድግራት ብዬ ወይም አድዋ ብዬ ወይም ማይጮ ብዬ ባስብ ለመሄድ እደውላለሁ። ወደዛ ወደ ማህበራዊ ጉዳይ ደውልና ዛሬ ማጫው መጣለው አርባ ሰው ፈልጋለሁ። አርባ ወይም ሀምሳ ሰው ሽማግሌዎች፣ የምትላቸው በጣም ችግር የምትላቸው አካል ጉዳተኞች ሆኑ ይችላሉ። በጣም በምግብ የሚቸገሩ አርባ ሰው አዘጋጁልኝ ብዬ ደውልና ማብራ ጉዳይ አዘጋጅትልኝ ይቆያል። ከዛ ይጨ በእህል ነው እዛች ከተማ ላይ ለአርባ ሰዎች የምን ያክል ብር እህል እንደሰጣቸው ደግሞ በግልጽ አስቀምጠዋለሁ። ለምሳሌ 25 ኪሎ ፊ ነው አንድ ሊትር ዘይት እሰጣለሁ። ብን የዚች ዋጋ የተሞች ናት። ስለዚህ በዚህ ዝርዝር በአንድ ከተማ 30 ሺህ፣ 20 ሺህ እስከ 50 ሺህ መቶ ሺህ አጋጣሚ ይደርስበታል እና ማህበራዊ ጉዳይ አዘጋጅቶልኝ የቆየ የተቸኮሩ ወገኖች ነው። በእህል ቀይረን ነው እየሰጠን ያለ ነው። ያህንን እስካሁን ሶስት ነጥብ አንድ ሚሊዮን ያልኩህን እስካሁን ራሱ ወደ ሁለት ሚሊዮን አካባቢ አድርሻ ያለ ማለት ነው። አንድ ነጥብ አንድ ሚሊዮን አካባቢ ገና አለ። እንቅስቃሴያችን ጉዛችን እየቀጠለ ነው። ትናንትና ራሱ ወደ ወጀራት አካባቢ ቆይተን የመጣ ነው። አሁን ነገም ወደ የጨላካ ወደ ሳምረ ግጃት አካባቢ እንቀሳቀሳለን። ከዚያም ያልደረስናቸው ቦታዎችን እየደረስን ከመላ ጎደል ሁሉንም ቦታዎች ለማዳረስ እስከቻለው ድረስ ብሩ እስኪያልቅ ድረስ እንቀጥላለን። ስራው አጠናክሮ እንደሚቀጥል የገለጸው ሙሉ የሰዎቹን ችግር መፍታት ያህል የሚያስደስት የለም ብሏል። በጣም ደስ የሚል ጥያቄ ነው አይደለም? አሁን ይህን ያክል ብር ከለጋሾቼ የተሰጠኝን ብር እያደረስኩ ሰው ከጭንቅ ሲገላገል እያየሁ፣ ድረውም የደስታ ምንጭ የሰው ደስታ ነው። እንደ ሙሉ ብትጠይቀኝ ምንድነው የሚያስደስት ብትለኝ፣ ቁጥር አንድ የሚያስደስትኝ በእኔ ምክንያት ሰው እየተደሰተ ማየት በእኔ ምክንያት እኔ የደስታ ምንጭ ከሆንኩ በሆነ መንገድ ማለት ነው፣ ሀሳብ በመስጠት ሊሆን ይችላል፣ በማስተማር ሊሆን ይችላል፣ ያለኝን ነገር በመስጠት ሊሆን ይችላል። ባይኤን ሚንስ እኔ የሌላ ሰው የደስታ ምንጭ ከሆንኩኝ በጣም ነው የሚያስደስተኝ። ለአሜሪካ ድምፅ ሙልጌታ ጽባህ መቀለም።